ወጣቱ ፖለቲከኛ አብርሃ ደስታ መንግስትንና ገዥውን ፓርቲ በሚተቹ ጽሁፎቹ ይታወቃል። ትግራይ ውስጥ ሆነ እንደዚህ አይነት ጽሁፍ መጻፍ አይከብድም ወይ ተብሎ ለተጠየቀው ጥያቄ በአንድ ወቅት ሲመልስ ለአቅመ እስር አልደረስኩ ይሆናል ብሎ ነበረ። የሆነ ሆኖ ለአቅመ እስር ደረሰ እና በፀረ ሽብር ህግ ተከሶ ፍርድ ቤት በነጻ ቢያሰናብተውም ችሎት በመድፈር ወደ ሁለት ዓመት ገደማ ታስሮ የእስር ጊዜውን በመጨረስ በአሁኑ ሰዓት በመቐለ ከተማ ይገኛል። በፌስቡክ ያው እየተሳተፍኩ ነው። ግን በፌስቡክ ያሉ አንዳንድ ጽሁፎች ትንሽ ወደ ዘረኝነት ወደ ብሔርተኝነት የሄዱ ይመስላሉ፣ ያዘነበሉ ይመስላሉ። ነገር ግን እኛ ትግላችንን የምንቀጥለው በፓርቲ ትግል እንቀጥላለው። በተገኘው ሚዲያ ሀሳባችንን እንገልጻለን፣ ለህዝብ እናስረዳለን። ምን አይነት ለውጥ መምጣት እንዳለበት መክረን ከሌሎች ፓርቲዎች ጋርም እየተመካከረን እንሰራለን እና የምሰራው ነገር ከመታሰሪ በፊት የነበረውን ነው የማስቀጥለው። ማንኛውም የምንፈልገውን ነገር በድፍረት መናገር መቻል አለብን። በአገሪቱ አሉ ያላቸው የዲሞክራሲና የሰብአዊ መብት ችግሮችን ለመፍታት ወጥ አገራዊ ፓርቲ መመስረት ያስፈልጋል ይላል ወጣቱ ፖለቲከኛ አብርሃ ደስታም። አሁን ያለው ሁኔታ መሰረት አድርገን ኢህአዴግን ለማሸነፍና የተሻለ ከኢህአዴግ የተሻለን ስርዓት መገንባት የምንችል አንድ የሆነ ውሁድ ፓርቲ፣ ሀገራዊ ፓርቲ፣ ሁሉም የሚያሳትፍ ህዝብንም የሚወክል ፓርቲ መመስረት ስንችል ነው። ይህንን ካላደረግን ሁሉም በተለያየ ማአት ፓርቲዎች የየራሱ ፓርቲ ይዘው በተለያየ አቅጣጫ የሚራመድ ከሆነ ምንም አይነት ለውጥ ማምጣት አንችልም፣ ኢህአዴግን ማሸነፍ አንችልም። ስለዚህ ኢህአዴግን ማሸነፍ ከፈለግን፣ ጭቋናን ማስወገድ ከፈለግን ኢህአዴግን ሊያሸንፍ የሚችል ጠንካራ ሀገራዊ ፓርቲ መመስረት አለብን። እናም በዚህም አሁን ባለን ጊዜም አንድ ውሁድ ሀገራዊ ፓርቲ ለመመስረት ሁሉንም ህዝብም ሁሉም የሚወክል ፓርቲ ለመመስረት እየተንቀሳቀስን ያለን የቀድሞ የህዝባዊ ወያነ ሐርነት ትግራይ ማለትም ህወሀት መስራች ታጋይ አቶ አስገደ ገብረ ስላሴ አሁን ላለው ፖለቲካዊ ቀውስ መፍትሄ ያሉትን ሀሳብ እንዲህ ሰንዝረዋል። በአሁኑ ጊዜ ኢህአደግ ልብ ከገዛ፣ አሁን ኢህአደግ የሚቃወም በሰላም መንገድ የሚንቀሳቀስም አለ፣ ግማሹ ደግሞ በውጭ ሀገር ሆኖ የሚታገሉም አሉ ብረት ያመነሱም አሉ። እነዚህ በሙሉ ወደ አንድ አምጥታ ለመወያየት ይቻላል። ምክንያቱም ኢህአደግ ራሱ የደፈጣ ውጊያ ጠንቅ ያውቃል። ደፈጣ ውጊያ ከመንግስት በታች ኢኮኖሚ እያወጣ ቀስ በቀስ ለመንግስት የሚጥል ነው። ስለዚህ ትጥቅ ያዙ መናቅ ያለባቸውም ከእነሱም ውይይት ሊደረግ ይችላል። በሙሉ ተሰብስበው ስለ አገሪቱ ናድናት እንዴት ናድናት ይቻ ሀገር ብሎ ተወያይቶ ለረጅም ጊዜ ከምሁራን ከገበሬም ሳይቀር ከሃይማኖት መሪዎች ጋዜጠኞች በሙሉ ስለ አገራቸው ጉዳይ መወያየት አለበት። ይህ ሆኖ ለዚህ አገር መፍትሄ የሚሆን ነገር ለማስቀመጥ ይችላሉ። በዚህ ላይ ማንም ማንም ሳይለይ መሳተፍ አለበት። ኢህአዴግም እንደ አንድ ፓርቲ መሳተፍ አለበት። ይሄ ለመሆን ግን ቅድሚያ ፖለቲካ እስረኞች መፈታት አለባቸው። ጋዜጠኞች መፈታት አለባቸው። ጠቅላላ በፖለ አሸባሪ፣ ወዘተ ወዘተ በሃይማኖት ልዩነት እየታሰሩ መፈታት አለባቸው በውይይት መግባት አለባቸው። እቻ ሀገር ወደ ሰላም ነቀይ ወደ ተለያዩ የትግራይ አካባቢዎች መዘዋወሩን የገለጸው አብርሃ ደስታ በአሁኑ ሰዓት የትግራይ ወጣቶች የሚደርስባቸውን ተጽዕኖ ተቋቁመው ደፍረው መጠየቅና መተቸት መጀመራቸውን እንዳስደሰተው ጨምሮ ገልጿል። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ መቐለም